በውጭ ተጽዕኖና በሀገር ውስጥ ቀውስ ምክንያት አገሪቱ አጣብጭኝ ውስጥ መግባቷንና ወደ አልተፈለገ ግጭቱ እየተገባ እንደሆነ በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ መምህር አቶ ቻላቸው ታረቀኝ ለዶቸ ቤሌ ተናግረዋል። አቶ ቻላቸው እንዳሉት ምዕራባውያን ሀገራት ከሁለት መቶ ዓመታት በፊት ጀምሮ ኢትዮጵያ ጠንካራ አገር ሆና እንዳትቆም ሲሰሩ እንደነበረና የዛሬው ጫናም የዚያ ቅጥያ ነው ብለው ያምናሉ። የምዕራባውያን እይታ ኢትዮጵያን በሚመለከት የፈራረሰች ሀገር እንድትሆን ነው የሚሰሩት። ማለት በራሷ የምትተማመን ኢኮኖሚ፣ በፖለቲካው እና ከተረጋጋ ሕዝቡ በጣም ሀያል አገር ስለሚሆን ያ ደግሞ ወደፊት አፍሪካውያንን ጠቅልሎ በመውሰድ ሳባውያን አፍሪካ ላይ ያላቸውን ፍላጎት ሊያሳጣ ይችላል ብለው ስለሚሰጉ ኢትዮጵያ አሁን ጥርስ የገባች ሀገር ሆናለች። ማለት ላለፉት ሁለት መቶ ዓመታት አካባቢ በጥንቃቄ በረዥም ጊዜ ብዙ ተሰርቶባታል ብለን ማለት እንቻለ የአስራ ዘጠኝ መቶ ስልሳዎቹ ትውልድ በማወቅም ሆነ ባለማወቅ የብሔር ፖለቲካ ሰርጾ እንዲገባና ለዛሬው ምስቅልቅል አንዱ ምክንያት እንደሆነም አቶ ቻላቸው ተናግረዋል። የብሔር ፖለቲካው እንዲገባ የተደረገው በምዕራባውያን ተንኮል ነው በመሰረቱ እና የሀያ አስራ ዘጠኝ ስልሳው ትውልድ የብሔር ጥንፍ እንዲያድግ ነው የተደረገው። አሁን የምናያቸው ከየብሔሩ ወጥተው ተደራድረው የማይተማመኑ ብሔርተኞች ተፈጥረው ምዕራባውያን ለረዥም ጊዜ ሲተነትሩት የቆዩት ኢትዮጵያን ለማሸነፍ እርስ በርሳቸውን በብሔር እንዲከፋፈሉ ማድረግ ነው የሚሉ ብዙ መጽሐፎች አሉ። ይህን ሁሉ አልመው ሰርተውበት ነው እንግዲህ በአስራ ዘጠኝ ስብሰዎቹ ጀምሮ የብሔር ፖለቲካው እየጠነከረ መጥቶ አሁን ለምዕራባውያን ምቹ ሁኔታ የተፈጠረው ማለት ነው። በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶችና የፌዴራሊዝም ረዳት ፕሮፌሰር ዶክተር ሲሳይ መንግስቴ በበኩላቸው ከህዳሴው ግድብ ጋር ተያይዞ አሜሪካና የአውሮፓ ሀገራት የሚያደርጉት ጫና የሀገሪቱን ፖለቲካዊና ዲፕሎማሲያዊ ተሰሚነት አዳክሞታል ብለዋል። የተወሰደው ህግ ማስከበር ተከታ የሱዳን መንግስት ይሄን አጋጣሚ ተጠቅሞ ወደ ኢትዮጵያ የተወሰኑ አካባቢዎችን ተቆጣጥሮ የያዘበት ሁኔታ አለ። የግብጽ ጫና እነዚህ ተጠናክሮ የቀጠለበት ከሱዳን ጋርም ወዳጅነታቸውን እያጠናከሩ የመጡበት የዓለም አቀፉ ጫና በአሜሪካን በኩል ይሁን በአውሮፓ ህብረት እየተፈጠረ ያለው ጫና እንዲሁ በቀላሉ የሚታይ አይደለም። እነዚህም ደምረህ ስታይ ሀገሪቱ በጣም አጣብቂኝ ውስጥ የወደቀችበት የተሰሚነቷ በዲፕሎማሲውም ይሁን በፖለቲካ መስኩ እየተዳከመ የመጣበት ሁኔታ አለ። ኢህአዲግ የሚባለው ፓርቲ ፈርሶ ሌሎች አጋር ድርጅቶችን አካቶ ብልጽግና ቢመሰረትም የተግባር አንድነት የሌለው በመሆኑ አሁንም ከብሔርና ከክልል አጥር ባለመውጣቱ ልዩነቶች እየሰፉ የዜጎች መጎሳቆል መቀጠሉን ዶክተር ሲሳይ ተናግረዋል። ፖለቲካ የተዋቀረበት ብሔር ተኮር የሆነ አደረጃጀትን መሰረት ያደረገ ነ ብልጽግና ተዋጅ አለው ቢ በአስተሳሰብ አሁንም እዚያው ብሔር ተኮር እንቅስቃሴ ላይ እንዳሉ ታያለ። ለምሳሌ ኦሮሚያ ብልጽግና ብሎ ስራ ሰራው መግለጫ ወጣው ሲል ታየዋለ። የአማራ ብልጽግና ብሎ ራሱን እንትን ያደርጋል የሻንጉል ብልጽግና እያለ እርስ በርሳቸው የሚወጋገዙበት አለመዋሃዳቸውን ገና ከልጥ አለመተማመናቸውን የሚያሳይ ነገር እንዳለው መገንዘብ ይቻላል። አሁን እየታየ ያለው የውጭ ጫናና የውስጥ ሽኩቻ አገሪቱን ከመበታተኑ በፊት ኢትዮጵያውያን በአስተውሎት መራመድ እንደሚገባቸው አቶ ቻላቸው ይገልጻሉ። እርስ በርስ ጦርነት ሲገባ ማንም አሸናፊ አይሆንም። ይህንን ከጎረቤት ሱማሌ ማየት ከወደቀ በኋላ እንዴት መንግስት መመስረት አጥፏል። ስንት ዓመት ትስዳክር እንደኖረች እስካሁን ቢሆን ጠንካራ መንግስት አጥታለች ማለት አይቻልም። ስለዚህ እያንዳንዱ ብሔር ወይም ክልል መረዳት ያለበት ኢትዮጵያ የሚባለው ሀገር ቢፈራር በተአምር ጠንካራ መንግስት መመስረትና ሀገር ሁኖ መቆም የሚችል ክልል እንደሌለ፣ ይልቁን ማለቂያ ወደሌለው አሸናፊ ወደሌለበት ጦርነት የምዕራባውያን መሳሪያ ማራገፊያ እንደምንሆን መረዳት የሚያስፈልግ ይመስለኛል። በመጨረሻም አቶ ቻላቸው ለኢትዮጵያ ህዝብ ይበጃል ያሉትን መልእክት አስተላልፈዋል። ግብጽና ሱዳን ጫና፣ የምዕራባውያን ሀገሮች ፍላጎትና ጫና እንዲሁም ውስጣዊ ችግሮችን የኢኮኖሚ ችግሩ ጫና አለ፣ የብሔር ግጭ ጫና አለ፣ እንደገና ምርጫ ጋር ተያይዞ ያለው ሁኔታ አለ። እነዚህ ነገሮችን በመረዳት ልዩነቱን ለጊዜው ረገብ በማድረግ የሀገራችንን ህልውና የሚያስቀጥልበት ሁኔታ ላይ ቢመክርና ቢዘክር የኢትዮጵያ ህዝብ ጥሩ ነው ባይ ነኝ። አለም ነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር።